Die Alem. አለ በጅምላ በሚል መጠሪያው የሚታወቀው የኢትዮጵያ ንግድ ድርጅት ከሶስት ዓመት በፊት ወደ ስራ ሲገባ በሸቀጣሸቀጥ ገበያው የ30 በመቶ ባለድርሻ ለመሆን አቅዶ ነበር። ድርጅቱ የዋጋ ተመንን የመቆጣጠርና ግብይቱን የማዘመን እቅድም ነበረው። አለ በጅምላ መሰረታዊ የፍጆታ እቃዎችን በአነስተኛ ዋጋ በማከፋፈያዎቹ እያቀረበ ቢሆንም የዋጋ ግሽበት አሁንም በገበያው ላይ ይታያል። የኢትዮጵያ ስታትስቲክስ ኤጀንሲ ባወጣው መረጃ መሰረት በዚህ ዓመት የካቲት ወር የዋጋ ግሽበቱ 10 ነጥብ 3 በመቶ ጭማሪ አሳይቷል። የኢትዮጵያ መንግስት ባለስልጣናት የመጀመሪያውን የአለ በጅምላ ማከፋፈያ በመገናኛ አካባቢ ሲያስጀምሩ አንገብጋቢውን የዋጋ ግሽበት መቆጣጠር እንደሚያስችል እና ድርጅቱ የሚያቀርባቸውን ሸቀጦች ከተፎካካሪዎቹ ከ5 እስከ 15 በመቶ ቅናሽ በማድረግ ያቀርባል ብለው ነበር። በሦስት ዓመት ጊዜ ውስጥም ከፍተኛ የህዝብ ክምችት አለባቸው ተብለው በተለዩ 27 የክልል ከተሞች ውስጥ ወደ 36 የማከፋፈያ ማዕከላት ይከፈታሉ ተብሎም ነበረ። ዛሬ አለ በጅምላ በመገናኛ መርካቶና ቃሊቴ የሚገኙ ሶስት የአዲስ አበባ ማከፋፈያዎችን ጨምሮ በአዋሳ ባህርዳርና ሻሸመኔ ቅርንጫፎቹን ከፍቷል። እቅዶቹ ግን እንደታሰበው አልሰመሩም። ከሁለት ሳምንታት በፊት የኢትዮጵያ ንግድ ሚኒስቴር የአለ በጅምላ ኃላፊዎችን ከስራ ማገዱንና የህግ ጥሰት ፈጽመዋል ባላቸው ግለሰቦች ላይ ምርመራ እያካሄደ መሆኑን አስታውቋል። ሚኒስትሩ አቶ ያዕቆብ ያላ ለተወካዮች ምክር ቤት ከስራ ታግደዋል፣ ክስም ይመሰረትባቸዋል ያሏቸውን ኃላፊዎችም ይሁን ተፈጸመ ባለውን የህግ ጥሰት ግን አልገለጡም። አቶ አብዱል መናን ሙሐመድ ሀምዛ ኢትዮጵያ ውስጥ ለስድስት ዓመታት በኦዲተርነት አገልግለዋል። በአሁኑ ወቅት በዩናይትድ ኪንግደም ፖርት ቤሎ በተሰኘ ኩባንያ የአካውንቲንግ ኃላፊ ሆነው በመስራት ላይ ናቸው። አቶ አብዱል መናን በ1.5 ቢሊዮን ብር የተመዘገበ ካፒታል የተመሰረተው አለ በጀምላ የንግድ ስርዓቱን በማዘመንም ይሁን የዋጋ ግሽበቱን በመቆጣጠር ረገድ ምንም ለውጥ እንዳላመጣ ይተቻሉ። ሁለት ነገሮችን ይዞ ነው የተመሰረተው አለ በጀምላ። አንደኛው ዋጋ መቆጣጠር ነው። ሁለተኛ ደግሞ ንግድን ዘመናዊ ዘመናዊ ማድረግ ነው። ዘመናዊ ንግድ ራሱን ካደረጋ አለ በጅምላ ሌሎቹ መከተራቸው አይቀርም ነው። ሁለቱን ዓላማ ይዘው ነው የተነሳው። ኢንፍሌሽንን በተመለከተ ማዕከላዊ ስታቲስቲክስ ያወጣውን ስታይ እስል ኢቭን ሁለት ዲጂት ነው። አስር ነጥብ አንድ ፐርሰንት ነው ኢንፍሌሽን ላይ ለውጥ በማምጣት ምንም ኢምፓክት አላመጥ ንግዱም ዘመናዊ በማድረግ ምንም ኢምፓክት አላመጥ አለ በጅምላ ሲመሰረት ኤቲ ኬርኔ የተሰኘ የአሜሪካ ኩባንያ ድርጅቱን የማቋቋምና የማደራጀት ኃላፊነት ተሰጥቶት ነበር። ኩባንያው በወቅቱ ይፋ ባደረገው ጥናት ኢትዮጵያ ከውጭ የምትሸምታቸው ሸቀጦች ዋጋ ከሚገባው በ50 በመቶ ጭማሪ ተደርጎባቸው ለገበያ እንደሚቀርቡ አስታውቋል። አለ በጅምላ ይህን የግብይት ስርዓት ማስተካከል አልቻለም። አቶ አብዱል መናን ሙሐመድ የኢትዮጵያ መንግስት ባለስልጣናት ድርጅቱን ሲመሰርቱ የገበያውን ባህሪ በቅጡ እንዳልተረዱት ይናገራሉ። የሚያስፈልገውን ገንዘብ ከመተንበኝ ጀምሮ የገበያውን ባህል ከመረዳትም ጀምሮ ብዙ ጎዶሎ ነገሮች ነበሩ እና ወደ ተግባር ሲገባ ትልቁ ለምሳሌ የገንዘብ እጥረት ገጠመው ራሱ አለ በጅምላ ሰላሳ ስድስት ስቶር እንከፍታለን ያሉት በአምስት ዓመት እስካሁን ስድስት ስቶር ነው የከፈቱት ሁለት ዓመት ሆኗል ሁለት ሺ አስራ ስድስት ሰኔ ድረስ ሀያ ስቶር እንከፍታለን ብለው ነበር ሁለት ሺ አስራ ስድስት እያለቀ ነው እስካሁን ስድስት ስቶር ብቻ ነው ጠቃላይ የንግዱን ሁኔታ በደንብ የተረዱትም አይመስልም እቅድም ሲያወጡ በጣም ማያሳምን አይነት ስለሆነ ነው እና ለቦትም ማምጣት ያልቻለው አላማው ላይ እንመለስ ዋጋ መቆጣጠር የንግድ ስርዓቱን ማዘመን እነ እዚህ ነገሮች ለማድረግ አለ በጅምላ ትክክለኛው ተቋም ነው አይደለም። የዋጋ ውድነቱ ከአለ በጅምላ ቁጥጥሩ ውጭ ነው። ከሞኔታሪ ፖሊሲም ጋር የተያያዘ ነው። ከመንግስት ወጪም ጋር የተያያዘ ነው። ለመንግስት ባለፈው አስር ዓመት የተመለከት ክን ከሆነ መንግስት ራሱ ወጪውን በጣም እያሰፋ ነው የመጣው። የገንዘብ እድገቱ በጣም እየሰፋ የመጣ ነው እና አንድ ተቋም ንግዱ ስለገባ ያንን ማሳካት ይቻላል ብዬ አላምነኝ። ተቋሙ ራሱ በጣም በትልቅ ገንዘብ ብሰጠው ራሱ ፖለቲካል ኮንትሮል መኖሩ፣ በጣም ቢሮክራቲክ ኮንትሮል መሆኑ እንደሌሎች የንግድ ተቋማት እንደ ግሎቹ ፍሌክስብል ሆኖ ገበያ ውስጥ ተወዳደር አይች እሱም ብቻ አይደለም። ኢንሴንቲቭም የለውም እንጂ ድርጅቱ አንድ የመንግስት ተቋም ምን ኢንሴንቲቭ አለ? ሀላፊዎቹ ድርጅቱን የሚመሩት ምንም ኢንሴንቲቭ ስለሌላቸው አንድ የመንግስት ተቋም እንደዚህ አይነት ለውጥ እንዴት ማሰባቸው ራሱ ራሴ ገርሞኛል። ምንም ለውጥ የሚያመጣ የሚል እምነት የለኝም። አለ በጅምላ በአላማውም ይሁን በአወቃቀሩ በ1985 ዓ ም ከተመሰረተው የሸቀጦች ጅምላ ንግድና አስመጪ ድርጅት ወይም ጅን አድ ልዩነት የለውም። ሸቀጦችን ከሀገር ውስጥና ከውጭ ሀገር መግዛትና በጅምላ መሸጥ የማከፋፈልና ገበያን ማረጋጋት ስራው ያደረገው አድ 83 ቅርንጫፎች ያሉት ሲሆን እንደ አለበ ጅምላ ሁሉ የመንግስት የልማት ድርጅት ነው። አቶ አብዱል መናን በመንግስት መስሪያ ቤቶች ውስጥ የሚታየው ውስብስብ ቢሮክራሲና የፖለቲካ ቁጥጥር ለአለበ ጅምላ ፈተና እንደሆነ ይናገራሉ። ለድርጅቱ ኃላፊዎች ልክ እንደማንኛውም የቢዝነስ ተቋም ለምሳሌ ባንኮችን እንደሚመሩ ሰዎች ወይም ሌሎች ደግሞ ጅምላ ነጋዴዎች እንደሚመሩ ሰዎች በነፃነት ከግዢ ጀምሮ ትልልቅ ውሳኔዎችን በነፃነት የመወሰን መብት ከሰጠሃቸው ኮረብት ሊሆን ይችላሉ የሚል ፍርሃት ስለሚኖር ብዙ ጊዜ በጣም ጠንካራ የሆነ ቢሮክራቲክና ፖለቲካል ኮንትሮል አለ እና ያ ደግሞ ድርጅቱን በፍጹም የሚያሰራ አይደለም። እንደዛ ደግሞ በማይሰራ ድርጅት ገበያው ገብቶ ተወዳዳሪ ሆኖ ሌሎችን ደግሞ ተወዳዳሪዎችን በልጦ ተሽሎ እነሱም ደግሞ እንደዛ የለም እንዲለወጡ ዘመናዊ ንግዳቸውን እንዲያደርጉ የማድረግ አቅሙም የለውም። ነፃነቱ ሲኖር ደግሞ ከድርጅቱ በሚያመጣው ፐርፎርማንስ ሲለ ለምሳሌ በትርፍም ላይ በተቀመጠለትም አላማ ላይ አቺቭ የሚያደርገውን ተከትሎ የሚመጣ ኢንሴንቲቭ መኖር አለበት። ለሰዎች ለምሳሌ ቦነስ ሊሆን ይችላል። አንድ ኢንሴንቲቭ የተቀመጠለት አላማ ለምሳሌ ኢንፍሌሽን መቆጣጠር ብለናል። ሁለተኛው ደግሞ ንግድን ዘመናዊ ማድረግ በጣም ክሊር የሆነ በግልጽ የተቀመጠ ታርጌት የተቀመጠለት ለምሳሌ ኢንፍሌሽኑ ላይ ይህን ማምጣት አለባቸው ተብሎ ያንን ያደረገው እንደሆነ የተቀመጠ የሆነ ማበረታቻ ካለ ሰዎቹ ያንን ለማድረግ ነፃነቱንም ሰጥተሃቸው ያን ነገር የተቀመጠላቸውን ታርጌት ያደረጉ እንደሆነ የሆነ የምትሸልማቸው ከሆነ ሰዎቹ ሊሰሩ ይችላሉ። በኢትዮጵያ ባለው ልምድ እንደምናየው ከሆነ ግን አብዛኛው ተቋማት በዛ መልኩ አይደለም የሚመሩ። በጣም ከሞላ ጎደል ልክ እንደ መንግስት የበጀት መስሪያ ቤቶች በጣም ጥብቅ የሆነ ቁጥጥር አለባቸው እና ሰዎቹ እንደፈለግ መወሰንም አይችሉም። አለ በጅምላ ሲመሰረት የኢኮኖሚ ባለሙያዎች በግብይቱ ጣልቃ ከመግባት ይልቅ መንግስት ከንግድ ስርዓት ውስጥ እጁን ማውጣት አለበት ሲሉ ተደምጠው ነበር። ለዘመናት የሀገሪቱን የጅምላ ንግድ ሲመራ የቆየው ጅንአድ ትርጉም ያለው ተጽዕኖ አለመፍጠሩን በምሳሌነት በመጥቀስ አቶ አብዱል መናን የኢትዮጵያን የጅምላ ንግድ ስርዓት ለማዘመን አለ በጅምላ ሁነኛ አማራጭ አይደለም የሚል አቋም አላቸው። ባለሙያው በውስብስብ እና ዘገምተኛ የቢሮክራሲ ስርዓት ውስጥ የተመሰረተው አለ በጅምላ ከግል አስመጪዎች ጋር መወዳደር አይችልም ሲሉ ይናገራሉ። ብትቆጥራቸው አልሳም፣ አለ ጌሳስ፣ አለ ፔትራም፣ አለ ሀፍሴት፣ አለ ሌሎችም አስመጪዎች አሉና ሌሎች ደግሞ ትንንሽ ደግሞ ለቁጥር የሚታከቱ ብዙ አስመጪዎች አሉ። ድርጅቶቹን የሚመሩ ሰዎች ባለቤቶቹ ናቸው። እነዚህ ባለቤቶቹ ደግሞ ስለ ገበያ በጣም የተሻለ መረጃ አላቸው። አብዛኛዎቹ በጅምላ ንግድ ላይ የተሰማሩ ሰዎች ሰዎችን ከታች የተነሱ ናቸው እና ወደ ላይ የወጡ ናቸው እና የገበያውን ባህሪ በጣም ጠንቅቀው ያቁታል ውጭ ሀገር ካሉ አቅራቢዎቻቸው ጋር በጣም ጠንካራ ሪሌሽንሽፕ አላቸው ስለውጭ ሀገር ዋጋ በጣም የተሻለ እውቀት አላቸው ስለ ሀገሪቱ ውስጥ ያለ ዋጋ ጥሩ እውቀት አላቸው እቃ በሚሸጡበት ሰዓት ክሬዲት ይሰጡሃል ማይመች ከሆነ ይመልሱልሃል የሚፈልጉ እቃዎችን በገቢ ጊዜ ያቀርባሉ እነዚህ ሰዎች እና ስለ ገበያው በጣም የተሻለ መረጃ አላቸው ከታች የተነሱ ስለሆኑ ተመርካቶ የተነሱ ናቸው ወደላይ ያደጉ እንደ ፔትራሚያ ይህ እንደሆነ ለረጅም ዘመን ገበያ ውስጥ የነበረ እና የገበያውን ባህሪ ጠንቀቀው ያቀዋል ስለ ገበያው የተሻለ መረጃ አላቸው የሚያስፈልጉት እቃዎችን ወደ ገበያ በማምጣት ክሬዲት በመስጠት ይሄ ግን የመንግስት ተቋም እንደነዛ ፍሌክሲብል መሆን አይችልም። ቢሮክራቲካ ስለሚቆጣጠሩ ብዙ ፕሮሲጀር ሆነ ያለው። የመንግስት ተቋሙ አንድ እቃ በጀምላ ለመግዛት ኮሚቴ ተሰብስቦ፣ ውሳኔ ተወስኖ፣ ፕሮፎርማ ተሰብስቦ፣ ረጅም ፕሮሲጀር ነው ያለው። ይሄ ፕሮሰስ አንድ ውሳኔ እስኪወሰን ድረስ ሌሎች የግል ተቋማቶች ገበያው ላይ የሚፈለገውን እቃ በቅልጥፍና ያመጡታል። ከመንግስት የተሻለ ስለ ገበያው እነሱ የተሻለ ይረዳል። በዛ ላይ ደግሞ ፋይናንሻል አቅማቸውን በጣም የጠነከረ ነው አለ በጀምራ አንድ ነጥብ አምስት ቢሊዮን የተቋቋመው ሬጅስተር ካፒታሉ ማለት የተመዘገበ ካፒታሉ ግን ያህል መንግስት ካፒታል ከአራት መቶ ሚሊዮን ብር በላይ የሰጠው አይመስለኝም። መንግስት ለካፒታሉ እነዚያ ሰዎች ከዚህም የበረታ ፋይናንሻል አቅም አላቸው እና ከከስተመሮቻቸውም ጋር ጠንካራ ግንኙነት አላቸው። ሌላው ደግሞ አጠቃላይ ኢትዮጵያ ውስጥ አንድ ያለ ነገር አለ። ወደ ታች ስትወጥ ወደ ቻርቻሪ መንግስትን ያለማመኑ ነገርም አለ። ቸርቻሪዎቹ ካለበት ምላ ጋር ለምሳሌ እንሰራለን የሚሉ ከሆነ አለ በጅምላ የንግድ ፍቃዳቸውን ሲን መንበራቸውን የታክስ አይደንቲፊኬሽን መንበራቸውን ራስ የተመዘገቡበትን ይሄ ሁሉ መረጃ ሰጥተው ነው ከአለ በጅምላ ጋር ይሄ ማለት ስለ እያንዳንዱ ሽያጭ የለም ግዜ ስለሚያከናወኑት ነገር አለ በጅምላ የተሟላ መረጃ አለው ማለት ነው። መንግስት ለሆነ ጉዳይ ቢፈልግ ከታክስ ጋር በተያያዘ እነዚህ ሰዎች ምን ያህል እንደገዙ ያውቃል። ይሄንን ስለሚያቀጥታ ነው የሚመጣላቸው ምን ያህል ታክስ ይሄ ፍርሃቱ ስላለ አብዛኛዎቹ ታች ያሉ ቸርቻሪዎችም ከነበሩ እስታብሊሽ ከሆኑ ጅምላ አቅራቢዎች ከልሱ ጋር መስራቱ ነው የሚመርጡ እና ላለ በጅምላ በጣም እንደው የሚያውቁት መስሏቸዋል፣ እንጂ የገበያው ለነሱ በጣም አስቸጋሪ ነው ለመረዳት በዛ ላይ ብሮከርም አለ። አለ በጅምራ ለምሳሌ ከብሮ ከርቃ ሊነጋገር አይችሉም የመርካቶ ግን ዋና ዋና ጅምላ ነጋዴዎች ግን ከደላላ ጋር ተነጋግረው የገበያውን ሁኔታ አይቶ ይሸጣሉ አለበ ጅምላ የመንግስት ተቋም ስለሆነ እንደዛ ላይ ያደርግ አይችልም አለበ ጅምላ ከተመሰረተ ጀምሮ ለሶስት ዓመታት አካባቢ በስራ አስፈጻሚነት የመሩት አቶ ኑረዲን ሙሐመድ ተነስተው በቦታው ወይዘሮ ሲትራ አሊ ተሾመዋል አቶ ኑረዲንም ሆኑ ወይዘሮ ሲትራ አሊ በጉዳዩ ላይ አስተያየት እንዲሰጡን ለማድረግ ያደረግነው ሙከራ አልተሳካም። አቶ አብዱል መናን የአለበ ጅምላ መጻኢ አፈንታ ፈንታ ብሩህ እንዳልሆነ ይናገራሉ። አለበ ጅምላ ይረሳል። ምንም ለውጥ መጣ የለም ልክ እንደ መንግስት ይረሳል የተባለለትን ትሬለር ስልህ ይዘጋል ማለት ሳይሆን ክስ መረሳት የለም ምንም ለውጥ ሳመጣ መረሳት ብዙም ለውጥ ሳመጣ ምኑም ላይ ኢንፍሌሽኑም ላይ ዘመናዊ ንግድ ማድረግም ላይ አንድ የመንግስት ተቋም ሆኖ ነው የሚያልፈው። አቶ አብዱል መናን የኢትዮጵያ የጅምላ ግብይትን ለማዘመን ከአጭር ጊዜ ይልቅ የረጅም ጊዜ እቅድ እንደሚያስፈልግ ይመክራሉ። መንግስት ንግድ ውስጥ መግባቱን ዘመናዊ አያደርገው፣ ውድድር ጠንካራ ሲሆን ነው ዘመናዊ ያደርገው። ውድድሩ እንዲጠነክር ንግድ ውስጥ ያሉትን ተቋማቶችን ሪጉሌት ማድረግ ነው የሚሻለው። የእነሱን ባህሪ መቆጣጠር ለመንግስት ይቀላል። ሬጉሌት ማድረግና ገበያ ውስጥ ያሉትን ክልከላዎችን ነፃ ማድረግና ብዙ ተወዳዳሪዎች እንዲኖሩ ማድረግ ነው የሚሻለው። በአንድ ጊዜ ለውጥ አመጣም። በረጅም ጊዜ ለውጥ ያመጣው ገበያውን ተወዳዳሪ ማድረግ ነው እንጂ የሚሻለው ዋጋ ቁጥጥርም ለውጥ አመጣም። ራስ ገብቶ መነገድ ማወጣ ከታክስ ጋር በተያያዘ ከጉምሩ ጋር በተያያዘ ሌሎችም አስተዳደራዊ ቀዳዳዎችን መድፈንና ሁሉም የመወዳደሪያ አንትኑን እንትን ካደረጉ በረጅም ጊዜ ያለውጥ ውጥ ሊያመጣ ይችላል። የዛሬው የከኢኮኖሚው ዓለም መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።